voice of America. ያስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማሩ ሁሉ ቁርጠኝነታቸውን ከፍ እንዲያደርጉ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በኢትዮጵያ ኃላፊ ጥሪ አቅርበዋል። ዛሬ በተከበረው ዓለም አቀፍ የሰብአዊነት ቀን የደም ልገሳም ተካሂዷል። መለስካቸው አመሀ ዝርዝሩን ይዟል። የዓለም የሰብአዊነት ቀን በመላው ዓለም ከአራት ቀናት በፊት ነሐሴ 13 ቀን 2010 ዓ ም ተከብሮ ውሏል። ቀኑ ዛሬ በአዲስ አበባ ሲከበር በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በኢትዮጵያ ኃላፊ ሚስስ ጁሊያን ሜልሶፕ በዓለም አቀፍ ደረጃ የተካሄደውን መለስ ብለው አስታውሰዋል። ሚስ ሜልሶፕ በዚህ ቀን በመላው ዓለም ሰዎች በአንድነት ሆነው በግጭቶችና በጦርነት መሃል በሰላማዊና ንጹሐን ሰዎች ላይ የሚፈጸመውን ግድያና ብዝበዛ አውግዘዋል። እነዚህ ንጹሐን ሰዎች ወንዶች፣ ሴቶች፣ ሕፃናት፣ የጾታዊ ጥቃት ሰለባዎች፣ ከቀያቸው በኃይል የተፈናቀሉ ሰዎች፣ የሰብአዊ አገልግሎት የሚሰጡ ሠራተኞች ናቸው ብለዋል። አክለውም እዚህ ኢትዮጵያ ዛሬ የተሰበሰብነውም ይህን ዓለም አቀፉ ግዘት ለማስተጋባትና ዓለም አቀፍ የሰብአዊነት ሕጎችም እንዲከበሩ ጥሪ ለማቅረብ ነው ሲሉ አስታውሰዋል። ጂሊያን ሜልሶፕ የኢትዮጵያ መንግሥት በተለያዩ ምክንያቶች በተፈጠሩ የአስቸኳይ ጊዜ ሁኔታዎች የተጎዱ በሚሊዮኖች የሚቆጠሩ ዜጎችን ለመርዳት እየታገለ እንደሆነም ጠቅሰዋል። በተለይም ለተከታታይ ሁለት ዓመታት በተከሰተው ድርቅ ምክንያት ማንሰራራት ያቃታቸው ወገኖች፣ በጎርፍና በመሳሰሉት የተፈጥሮ አደጋዎች የተጠቁትንና በማኅበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ከቀያቸው በኃይል የሚፈናቀሉትን ለመርዳት መንግሥት አስቸጋሪ ሥራ እያከናወነ እንደሆነ ገልጸዋል። ይህን ጥረት ለማገዝና ችግሩን ከመሠረቱ ለመፍታትም ጥሪ አቅርበዋል። በመላ ኢትዮጵያ በየቀኑ በሺዎች የሚቆጠሩ ብሔራዊና ዓለም አቀፍ የሰብአዊ እርዳታ ሠራተኞች ከመንግስት ጋር በመተባበር ሕይወት አድን ስራዎችን እያከናወኑ ይገኛሉ። ከነዚህ መካከል ብዙዎቹ ዛሬ እዚህ አብረውን ይገኛሉ። ከፊታችሁ ቆሜ የማቀርብላችሁ ጥሪ የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማራን ሁሉ ቁርጠኝነታችንን ከፍ እንድናደርግ ነው። በተጨማሪም የአስቸኳይ ጊዜ ሁኔታዎችን ከምንጩ ለማድረግ እንድንሰራ ነው። የሰው ልጅ ሁሉ በነጻነት ስጋት በሌለበትና ክብር ያለው ህይወት ሊኖር ይገባዋል። አዲስ አበባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ቅጽር ግቢ ዛሬ በተከበረው የዓለም የሰብአዊነት ቀን ሰብአዊነትን ጥልቅ በሆነ መልኩ ያሳያል በተባለ ተግባር ታጅበዋል። በስፍራው የተገኙና ደም ለመለገስ ጤናቸው የሚፈቅድላቸው ሁሉ ደም ለግሰዋል። ጂሊያን ሜልሶፕ ደም አንድ ሰው ለሌላው ሰው ከሚሰጣቸው ታላቅ ስጦታዎች አንዱ ነው፣ ሲሉም በስፍራው የታደመውን ሰው አበረታተዋል። በኢትዮጵያ የሰብአዊ እርዳታ ጫና በተለይ ከቅርብ ጊዜ ወዲህ በእጅጉ ተባብሷል። በተለያዩ ምክንያቶች በሚቀሰቀሱ ግጭቶች በኃይል ከቀያቸው የተፈናቀሉ ሰዎች ቁጥር ዛሬ ከሁለት ነጥብ ስምንት ሚሊዮን በላይ መድረሱም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ I love that.